You're with SBS Radio። ወቅታዊ ጉዳዮች። የአውስትራሊያ ፌዴራል መንግሥት የንግድ ተቋማት ሠራተኞቻቸውን እንዳይቀንሱ የአስራ አራት ቀናት የደሞዝ ክፍያ ድጎማ እንደሚያደርግ አስታወቀ። መንግሥት ለአሰሪዎች በአንድ ሰራተኛ ሂሳብ በየ14 ቀኑ ለስድስት ወራት የ1500 ዶላርስ ክፍያ ወጪን ይሸፍናል። ይህ የሆነውም በኮሮና ቫይረስ ተጠቅተው የሞቱ አውስትራሊያን ቁጥር 18 በደረሰበት ዕለት ነው። ጠቅላይ ሚኒስትር ስኮት ሞሪሰን የድጎማውን መጠንና ተልእኮ ሲገልጡ 130 ቢሊዮን በዛሬው ዕለት ለሚቀጥሉ ስድስት ወራት እገዛ ይሻሉ ብለን ግምት ላሳደርንባቸው ስድስት ሚሊዮን ያህል አውስትራሊያውያን የሥራና የኑሮ መደጎሚያ ለመቸር መቶ ሰላሳ ቢሊዮን ዶላርስ መድበናል ብለዋል። ክፍያው ለሙሉ ቀንና ግማሽ ቀን ሠራተኞች የግል ተቋራጮችና በጊዜያዊነት ከአንድ ዓመት በላይ ለሰሩ የሚውል ነው። በተጨማሪም የረዳየት ሠራተኞችን እና የኒውዚላንድ ልዩ ቪዛ ተጠቃሚዎችንም ያካትታል። ምንም እንኳን መንግሥት ለደሞዝ መደጎሚያ በየ 14 ቀናቱ አንድ ሺ አምስት መቶ ዶላርስ መስጠቱን ሚዛናዊ ብሎ ቢያስብም በአውስትራሊያ የሠራተኞች ማኅበር ምክር ቤት ዘንድ ግና በቂ አይደለም ይጨመር የሚል ያጸፋ ምላሽ አስነስቷል። የአገር አቀፉ ሠራተኞች ማኅበር ፕሬዚደንት ሚሼል ኦኒል ይህንኑ አስመልክተው ሲናገሩ እኛ ልክ አገረ እንግሊዝ ውስጥ እንደሚደረገው ክፍያ የሰማንያ ፐርሰንት ክፍያ መደረግ ይኖርበታል ብለን እናስባለን። ያም ማለት 1375 ዶላር በሳምንት አሁን የሚደረገው በ14 ቀናት 1500 ማለት በሳምንት 750 ዶላር ብቻ ማለት ናትና ተጨማሪ የማስተካከያ ክፍያ ተደርጎ ማየት እንሻለን፣ በማለት የመከራከሪያ የክፍያ ተመናቸውን አቅርበዋል። ይህ በተደረገበት ዕለትም የአውስትሬሊያ ምክትል የጤና ኃላፊ ፖል ኬሊ የጤና እርምጃ ምላሻቸው የተመጠነ የነበረው የኢኮኖሚው ጉዳት ስጋት አሳድሮባቸው እንደነበረ አምነዋል። የፌዴራል መንግስቱም ለሳምንታት የበለጠ ብርቱ እርምጃ አልወሰደም በሚል የከረሩ ትችቶች ገጥሞታል። ዶክተር ኬሊ ለምጥን እርምጃቸው ሰበቡ በሚሊዮን የሚቆጠሩ ሠራተኞች ሥራቸውን ማጣት ሊያስከትልባቸው ይችላሉ ስላሏቸው መዘዞች ሲናገሩ የህብረተሰቡ ጤና ጉዳቶችን ሳንመዝን ቀርተን ሳይሆን ሚዛናዊና ምጥን ምላሽ የወሰንባቸው ዋነኛ ምክንያቶች ከሥራ አጥነት ጋር ተያይዞ የሚመጣውን የአእምሮ ጤና እጦት፣ በአብዛኛው ቤት ውስጥ ተከቶ በመቆየት ከሌሎች ጋር በአካል ተቀራርቦ ለመገናኘት አለመቻል ናቸው ብለዋል። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።